The Voice of America። የሀጫሉ ሁንዴሳ መገደል ከቀሰቀሰው ተቃውሞ በኋላ ምስራቅ ኦሮሚያ ውስጥ ብዙ ሰው በጸጥታ ኃይሎች በቁጥጥር ስር እየዋለ መሆኑ ተነግሯል። የምስራቅ እንዲሁም የምዕራብ ሀረርጌ ነዋሪዎች ባለፉት ተቃውሞዎች በሁለቱ ዞኖች ውስጥ ቁጥራቸው አስራ ሶስት የሚደርስ ሰዎች መገደላቸውን ተናግሯል። የሁለቱ ዞኖች የመንግስት ኃላፊዎች የጸጥታ ኃይሎቹ ስርዓት የማስከበር ስራ እየሰሩ ነው ይላሉ። ገልሞ ዳዊት ተጨማሪ አለሁ። የሐረማያ የድሬዳዋ እንዲሁም የጭሮ ነዋሪዎች ናቸው። የጸጥታ ኃይሎች ባለፉት ቀናት የሀጫሉ መገደል የቀሰቀሰውን ተቃውሞ ቀጥሎ በርካታ ነዋሪዎችንና ወጣቶችን በቁጥጥር እያዋሉ መሆናቸውን ለአሜሪካ ድምፅ የገለጹት አንድ የሐረማያ ነዋሪ ለቪኦኤ ሲናገሩ ዛሬም የጸጥታ ኃይሎች በሐረማያ በወሰዱት እርምጃ የሰው ሕይወት ጠፍተዋል ብለዋል። ዛሬ ጠዋት በሐረማያ ከተማ የጸጥታ ኃይሎች ነዋሪዎች ላይ ድብደባ ተፈጽሞ ነበረ። በዚህን ጊዜ የአካባቢው ነዋሪ የሆነ አንድ አርሶ አደር ገንደቆሬ የሚባል አካባቢ ነው ድብደባ ተፈጽሞበት ህይወቱ ያለፈው ብለዋል። እኚሁ ነዋሪ ባለፉት ቀናት ተቃውሞ በምስራቅ ሐረርጌ ዞን ብቻ ቢያንስ ዘጠኝ ሰዎች በጸጥታ ኃይል ተገለዋል፣ በርካቶችም ታስረዋል ብለዋል። ሌላ የድሬዳዋ ነዋሪም በድሬዳዋ በሰሞኑ ተቃውሞ የሰው ህይወት መጥፋቱን ብዙዎችም በጸጥታ ኃይሎች መታሰራቸውን ተናግረዋል። ከረዱዋ ሰገሊትስ ነምጠካዱ ኤ ነምለመሞሰጂቱ ዶሜመናቴማጅራ 09 ቀበሌ አካባቢ አንድ ሰው ህይወቱ አልፎ ሁለት ደግሞ ተመተው የህክምና እርዳታ በማግኘት ላይ ናቸው። በሌሎች የከተማዋ አካባቢ ጉዳት ደርሶባቸው ያሉም አሉ። 04 ቀበሌ አካባቢ አሁን ከአስር በላይ ልጆች ናቸው በእስር ላይ ያሉት። የመከላከያ አባላት ከፖሊስ ጋር ሆነው ብዙ ወጣቶችን በማሰር ላይ ናቸው ትላለች የድሬዳዋ ነዋሪዋ። ነዋሪዋ ዛሬ በአንዳንድ ድሬዳዋ ከተማ አካባቢዎች አንጻራዊ ሰላም እንዳለ ገልጻ በከተማዋ ጠረፍ አካባቢ አሁንም መንገዶች ዝግ መሆናቸውን ተናግራለች። በምዕራብ አረርጌም ነዋሪዎች የጸጥታ ኃይሎች ተመሳሳይ እርምጃ እየወሰዱ መሆናቸውን ገልጸዋል። አንድ የጭሮ ከተማ ነዋሪ በማክሰኛው ተቃውሞ ሰልፍ ሰላሳ ስድስት ሰዎች በጸጥታ ኃይሎች ጥቃት እንደደረሰባቸው ከእነዚህም ውስጥ አምስቱ ወዲያው ሕይወታቸው አልፈዋል ብለዋል። የምስራቅ አረርጌ ነዋሪዎች የአራት ሰዎች ግድያ የተፈጸመው በአወዳይ መሆኑን ተናግረዋል። የከተማዋ ከንቲባ ወይዘሮ ናይማ ሙሳ ግን በከተማዋ የሁለት ሰዎች ሕይወት ብቻ ማለፉን ነው መረጃ ያለኝ ሲሉ ለአሜሪካ ድምፅ ተናግረዋል። አቶ አህመድ ነጂ አቡበከር የምስራቅ አድርጌ የጸጥታ ቢሮ ኃላፊ በተቃውሞው የሰው ሕይወትን ጨምሮ በርካታ ውድበት መድረሱን ተናግረው የጸጥታ ኃይሎችም ቁጥራቸው በውል ያልተገለጹ ሰዎችን በቁጥጥር ስር አውለዋል ብለዋል። አቶ አብዱራህማን አብደላ የምዕራብ አድርጌ ዞን አስተዳዳሪም በዞኑ ባለፉት ቀናት የተፈጸሙ ግድያዎችን የሚያጣራ ኮሚቴ ተዋቅረው በስራ ላይ ነው ብለዋል። አማ ፈርጋን ገቡ ገሩ ነሞኔ በዲህ በለይሳም ብዬ ከምቱ ሴረ በቁጥጥር ስላዋሉ ሰዎች ቁጥር መረጃው በእጅ የለም፣ ግን ማንም ጥፋት የፈጸመ ሰው በህግ ቁጥጥር ስር የሚውል ነው የሚሆነው። ብዙዎች ህገወጥነትን ስላባባሱ ማለት ነው ሲሉ ምላሽ ሰጥተዋል። ነዋሪዎች የአካባቢው አስተዳደር በጸጥታ ኃይሎች ብቻ እየተወሰደ ያለው እርምጃ ዘላቂ ሰላም አያመጣም ብለው ሲተቹ የሁለቱ የአርጊ ዞን አስተዳደር ኃላፊዎች ግን ምክክሮችም ከአካባቢው የሃይማኖት አባቶችና ሽማግሌዎች ጋር እየተደረገ መሆኑንም ጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ